የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀድሞ ከተተነበየው በ1.5 ሚሊዮን መጨመሩን በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። ኢትዮጵያ የምግብ እገዛ የሚፈልጉ 4.5 ሚሊዮን ዜጎችን ለመመገብ ተጨማሪ የ230 ሚሊዮን ዶላር እርዳታ ከለጋሾች ትፈልጋለች ተብሏል። 96 ሚሊዮን ዜጎች ያሏት ኢትዮጵያ ባለፉት ዓመታት ፈጣን የኢኮኖሚ እድገት ብታስመዘግብም በዝናብ እጥረት ምክንያት በምግብ አቅርቦት ላይ ከፍተኛ ቀውስ መፈጠሩን በተባበሩት መንግስታት ድርጅት ስር የሚገኙት የሰብአዊ እርዳታ ማስተባበሪያ ቢሮ፣ የዓለም ምግብ ድርጅትና የዓለም ሕፃናት ድርጅት አስታውቀዋል። በተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ኃላፊ ዴቪድ ዴል ኮንቴ የዝናብ እጥረቱ የኢትዮጵያ አየር ትንበያ ባለስልጣን ከጠቆመው የከፋ መሆኑን መናገራቸውን የጀርመን ዜና አገልግሎት ዘግቧል። የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር መረጃ የለኝም ያሉት በኢትዮጵያ ግብርና ሚኒስቴር የህዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ መንግስት የዝናብ እጥረቱን ተጽዕኖ ለመቀነስ እየሰራ መሆኑን ተናግረዋል። የዝናብ እጥረቱ ወይም መዛባቱ ከተነገረ ጊዜ ጀምሮ ከክልሎች ጋር በመሆን ሰፊ ርብርብ ነው ያደረገው። ቅድመ ዝግጅትም አድርጓል። ከተደረጉት ቅድመ ዝግጅቶች አንዱ የዝናብ እጥረት ያለባቸው አካባቢዎች የውሃ ማዕቀብ ስራ እንዴት ሊሰራ ይገባል የሚል ሰፊ ስራ ነው የተሰራው። ለውሃ ማዕቀብ ስራም የሚያግዙ ከመሳሪያ ወይም ደግሞ ለዚህ አገልግሎት ከሚውሉ ግዢ ጋራ ተያይዞ እነሱን ከማቅረብና ምናልባት በዝናብ እጥረቱ ደግሞ የተስተጓጎሉ የእህል ሰብል ዘሮችን ከመተካት ጋር ተያይዞ ለይህን ዘር መግዣ የሚሆን ብር በጀት ከመመደብ እንዲሁም ለእንስሳትና መኖና ውሃ አቅርቦት የሚያገለግል በጀት ከመመደብ፣ ክትባት፣ መድኃኒት እነዚህ በተለይ አርብቶ አደር አካባቢ ያሉትን እንስሳት እንዳይጎዱ ሰፊ ስራ ሲሰራ ነበረ፣ እየተሰራም ነው። አሁን በተከሰተው የዝናብ እጥረት በኢትዮጵያ ትርፍ ምርት በማምረት የሚታወቁ እንደ መካከለኛ ኦሮሚያ ያሉ አካባቢዎች ጭምር መጠቃታቸውን የተባበሩት መንግስታት ድርጅቶች በጋራ ያወጡት መግለጫ አውስቷል። በምስራቅና ምዕራብ አርሲ፣ የምዕራብና ምስራቅ ሀረርጌ ቆላማ አካባቢዎች እንዲሁም ሰሜን ሸዋ ማግኘት የሚገባቸውን የክረምት ዝናብ ባለማግኘታቸው በእርሻ ስራ ላይ ከፍተኛ ተጽዕኖ ተፈጥሯል ተብሏል። የዝናብ እጥረቱ በእንስሳት ላይ ያሳደረው ተጽዕኖም አሳሳቢ እንደሆነ መግለጫው አትቷል። አቶ አለማየሁ ብርሃኑ መንግስት የመኖና የመጠጥ ውሃ እጥረት በተከሰተባቸው አካባቢዎች የእንስሳት ሀብት ላይ የተፈጠሩ ችግሮችን ለማቃለል እየሰራ ነው ይላሉ። አሁን እችን የመኸር ወቅቱና የክረምት ወቅት ጋር ተያይዞ ግን እንስሳቱ እንዳያልቁ እንዳይሞቱ በተለይ ከዝናብ እጥረት ጋር ተያይዘው አቅማቸው የተዳከመ እንዳይጎዱ ሰፊ የሆነ የመኖ አቅርቦት ስራ እየተሰራ ነው ያለ የመኖ አቅርቦቱም ደግሞ በጥናት ላይ የተሞረከዘ እንስሳቱ ቶሎ እንዲያገግሙ ከስኳር ፋብሪካዎች የሚወጡ ተረፈ ምርቶች አሉ። ከሞላፍዝ ጋር ተያይዘው ሌሎችንም ምንራሎች እንስሳቱ አቅም ቶሎ የሚፈጥሩበትና የሚያገግሙበት ሁኔታ የምረዳቸውን የመነው አቅርቦት በሰፊው እየተንቀሳቀሰና እየተሰራ ነው ያለ። የተባበሩት መንግስታት ድርጅት የዝናብ ጥረቱ እስከ መስከረም ሊዘልቅ እንደሚችል አስጠንቅቋል። ቀደም ሲል በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ዜጎች 29 ሚሊዮን ተገምቶ የነበረ ሲሆን በአሁኑ መረጃ መሰረት ቁጥሩ በ55 በመቶ ጭማሪ አሳይቷል። መግለጫውን ያወጡት የተባበሩት መንግስታት ድርጅት ተቋማት በዝናብ መታጣት ምክንያት የተከሰተው የምግብ እጥረት የከፋ ችግር ከማስከተሉ በፊት ለጋሽ ሀገራት አፋጣኝ ይገዛ ማድረግ አለባቸውም ብለዋል። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ በግብርና ላይ ጥገኛ ሲሆን ከ50 በመቶ በላይ አገራዊ ምርትም ከዚሁ ዘርፍ የሚገኝ ነው። ከአገሪቱ ሕዝብ ሶስት አራተኛው ገበሬ ሲሆን አብዛኛው ዝናብን መሰረት ባደረገ አነስተኛ የእርሻ ስራዎች ወይም የእንስሳት እርባታ ላይ የተሰማራ ነው። የተባበሩት መንግስታት ድርጅት 39 በመቶ የነበረው የድህነት ምጣኔ ወደ 29 በመቶ ዝቅ ቢልም አሁንም ወደ 20 ሚሊዮን የሚጠጉ ዜጎች ገቢያቸው ከ1.25 ዶላር በታች እንደሆነ ይገልጻል። በዓለም ባንክ መረጃ መሰረት እስከ ሰኔ ወር 9.5 በመቶ እድገት ሲያሳይ የነበረው የኢትዮጵያ ኢኮኖሚ በጎርጎሮሳዊው 20152016 ወደ 10.5 በመቶ ከፍ ሊል ይችላል ተብሏል። የኢኮኖሚ እድገቱ እንዳሁኑ ለሚከሰት የዝናብ እጥረትና ድርቅን ተከትሎ ለሚመጣ የምግብ እጦት መፍትሄ የመፍጠሩ ጉዳይ ግን አሁንም አነጋጋሪ ነው።